ዲና፣ ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ አውቶቡሱ እንደ ታክሲው ሙሉ ነው። መስታወት አድራጋው ነኝ። ሰላም እንደምናመሻችሁ የዛሬው ዝግጅታችንን እኔ ነኝ የማስተዋወቃችሁ። ለዶክትሬት ማጠናቀቂያ ጥናታቸው ወደ ምዕራብ ጎጃም ዞን ተጉዘው የነበሩ ሁለት ወጣቶችን በግለሰቦች በደረሰባቸው ጥቃት መገደላቸውን ዞኑ አስታወቀ። በጥቂት ስሜታዊ በሆኑ ወጣቶች ምክንያት ሳባ ዩኒቨርሲቲ የመጡ ሶስተኛ ዲግሪያቸውን ለጥናት ለማድረግ ቤት ውስጥ ዳሙ ላይ ወስዱ የነበሩ ሰዎች ላይ ያው ጉዳት ደርሷል። ሁለት የመሞትና አንድ የከባድ መቁሰል አደጋ ና ሌሎች ላይ አንድ መኪና የመቃጠል አደጋ የመረስ ደርሷል። የምዕራብ ጎጃም ዞን የመንግስት ኮሚኒኬሽንስ መምሪያ ኃላፊ አቶ አንማው ዳኛቸው ናቸው። ዝርዝሩን ይዘናል። በመቀሌ ከተማ ላለፉት ሶስት ቀናት ሲካሄድ የቆየው አገራዊ የጤና ዘርፍ ግምገማ ጉባኤ በዛሬ ሁለት ተጠናቋል። በ2010 የተከናወኑ ዋና ዋና ተግባራትን እና የነበሩብንን ክፍተቶች ለመገምገም እና ማስተካከያ እርምጃዎችን ለመውሰድ በ2011 ደግሞ የተያዙትን ግቦች ዋና ዋና ስራዎችን በጋራ ለማየትና የጋራ ስምምነት ላይ ለመድረስ ነው በዋናነት አላማ። በሌላ ዘገባ የሸገር 102.1 የለዛ የሬዲዮ ፕሮግራም አመታዊ ሽልማት ከሁለት ቀናት በፊት ለስምንተኛ ጊዜ ተካሂዶ ነበር። ሽልማቱን በተመለከተ ዘገባም ይኖረናል። በደርግ ጊዜ እኮ በሬዲዮ እኮ የፍቅር ዘፈን የተከለከለበት ዘመን ነው። ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሼ መጥቻለሁ። ዩናይትድ ስቴትስ ውስጥ አስራ አንደኛ ቦምብ የያዘ እንደሆነ የሚጠረጠር የፖስታ ጥቅል መገኘቱን የፌዴራሉ ምርመራ ቢሮ አስታወቀ። ይሄኛው በዲሞክራቱ ሴናተር ኮሪ ቡከር አድራሻ የተላከ ነው። ኤፍ ቢአይ እንዳለው ለቀድሞ ፕሬዚዳንት ባራክ ኦባማ እና ለሌሎችም ታዋቂ ዲሞክራቶችና የፕሬዚዳንት ዶናልድ ትራምፕ ነቃፊዎች የተላኩትን ቦምቦች የያዙት ጥቅሎች ጋር ተመሳሳይ ነው። ይሄኛው የተገኘው ፍሎሪዳ ውስጥ መሆኑ ነው። ህግ አስገባ አሽከርካሪዎች የገለጹት የዩናይትድ ስቴትስ አስራ አንደኛ ቦምብ የያዘ እንደሆነ የሚጠረጠር የፖስታ ጥቅል መገኘቱን የፌዴራሉ ምርመራ ቢሮ አስታውቋል። ይሄኛው በዲሞክራቱ የሴኔተር ኮሪ ቡከር አድራሻ የተላከ መሆኑን ነው። ይህን ዜና ዝርዝር ያለ ዘገባ በምሽቱ ፕሮግራማችን ይዘን እንመለሳለን። በሌላ ዜና ሳውዲ አረቢያ የጋዜጠኛ ጀማል ሀሹጊ አስክሬን የት እንዳደረሰች እንድትናገር ቆንስላዋ ውስጥ ከተገደለ በኋላ አስክሬኑን በማስወገድ ረገድ የረዷትን የሀገር ውስጥ ተባባሪዎች ያሉላቸውን እንዳ እንድታስታውቅ የቱርክ ፕሬዚዳንት ሬቼፕ ታይፕ ኤዋርዶን ጠየቁ። ኤዋርዶን በሀገሪቱ ፓርላማ የኤኬ ፓርቲያቸው ተወካዮች ጉባኤ ላይ ባሰሙት ንግግር ስለ ጋዜጠኛው አገዳደል ዝርዝር ውስጥ ሳይገቡ ተጨማሪ ማስረጃ በእጃችን አለ ብለዋል። የሳውዲ አረቢያ ጠቅላይ አቃቤ ሕግ ከምርመራው በተያያዘ ከአንካራ ባለስልጣናት ጋር ለመነጋገር የፊታችን እሁድ ይገባሉ ብለዋል ፕሬዝዳንቱ። ሳውዲ አረቢያ ትላንት ባወጣችው መግለጫ ከቱርክ በተገኙ ማስረጃዎች መሰረት ጋዜጠኛ ሀሾጊ የተገደለው አስቀድሞ በተቀነባበረ መንገዱ መሆኑን አምናለች። አሁን የቀረው ማን ነው አስቀድሞ ግድያውን ያቀነባበረው የሚለው ነው። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕን ጨምሮ ዓለም አቀፍ ተቺዎች የመጨረሻው ኃላፊነት የሚያርፈው አልጋ ወራሹ መሀመድ ቢን ሳልማን ላይ እንደሚሆንም እየተናገሩ ነው። ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋው ነኝ። አብረን ከአድማስ እንሻገር እላችኋለሁ። ጋቢና ቪኦኤ ሌስ በመቀሌ ከተማ ላለፉት ሶስት ቀናት ሲካሄድ የቆየው ሀገራዊ የጤና ዘርፍ ግምገማ ጉባኤ በዛሬው እለት ተጠናቋል። ባልደረባችን አለም ፍስሀ ዝርዝሩን ልኮልናል። ለሶስት ቀናት ሲካሄድ የቆየ ሃያኛው አገር አቀፍ የጤና ዘርፍ ዓመታዊ ግምገማ ዛሬ አርብ ጥቅምት 162011 ዓ ም ተጠናቀቀ። በመቀለ ከተማ በሐውልት ሰማታት አዳራሽ ከጥቅምት 14 እስከ 162011 ዓ ም የተካሄደው ዓመታዊ ጉባኤ ሲጠናቀቅ የትግራይ ጤና ቢሮ ኃላፊ ዶክተር ሐጎስ ጎደፋይ አሁን የምንወዳደርበት ጊዜ ሳይሆን የምንተባበርበት ጊዜ ነው ሲሉ ገልጸዋል። ይህ ሁሉን አቀፍ የጤና ሽፋን ተደራሽነት ለማረጋገጥ ጠንካራ የጤና ስርዓት መገንባት በሚል መሪ ቃል የተካሄደው ሃያኛው ሀገር አቀፍ የጤና ዘርፍ ዓመታዊ ግምገማ ከሁሉም ክልሎች የተውጣጡ ባለሙያዎች፣ ባለድርሻ አካላት፣ የልማት አጋሮች ከላይ እስከታች የሚመለከታቸው አካላት በሙሉ ያሳተፈ ጉባኤ የጤና ጥበቃ ሚኒስቴር የኮሚኒኬሽን ዳይሬክተር ዶክተር ተገኔ ረጌሳ አለማው እንዲህ ይገልጽታል። በዚህ ዓላማ፣ እንግዲህ በ2010 የተከናወኑ ዋና ዋና ተግባራትን እና የነበሩብንን ክፍተቶች ለመገምገም እና ማስተካከያ እርምጃዎችን ለመውሰድ በ2011 ደግሞ የተያዙትን ግቦች ዋና ዋና ስራዎችን በጋራ ለማየትና የጋራ ስምምነት ላይ ለመድረስ ነው በዋናነት ዓላማ። ዶክተር ተገኘ ይህን ለሶስት ቀናት የተካሄደው ዓመታዊ የጤና ጉባኤ በሴክተሩ የተገኙት መልካም ነገሮች እንዲህ ያብራራሉ። እንግዲህ እንደ ጤና ጥበቃ ሚኒስቴር በሁሉም ክልሎች እንደሚታወቀው የጤና ኤክስቴንሽን ፕሮግራም መተግበር ከጀመረበት ወዲህ በተለይ በሽታም መከላከል ላይ መሰረት ያደረገ ፖሊሲ ከተቀረጸ ወዲህ ብዙ ለውጦች ተገኝተዋል። ለምሳሌ ከተደራሽነት አንጻር ስናይ የዩኒቨርሳል ሄልዝ ካቨሬጅን ለማሳካት ኢትዮጵያ በየተሳካላቸው ሀገሮች መካከል አንደኛዋ ናት ከካቨሬጅ አንጻር ከተደራሽነት አንጻር ብዙ ርቀት ተክተዋል። ይሄ በተለያየ መልኩ ይገለጻል። የፕራይመሪ ሄልዝ ኬር ወይንም ደግሞ የመጀመሪያ ደረጃ የጤና አገልግሎት ሽፋንን ከማስፋፋታ አንጻር እና ከህብረተሰቡ ከማዳረስ አንጻር ብዙ ስራዎች ተሰርተዋል። እንዲሁም ደግሞ የጤና ተቋማትን ከማስፋፋት አንጻር ጤና ኬላዎችን በሁሉም ቀበሌዎች፣ ጤና ጣቢያዎችንም እንዲሁ እስከ ታች እስከ ቀበሌ ድረስ እንዲወርድ ለ ለ ሀያ አምስት ሺህ ሰው በሚል ስሌት የጤና ጣቢያዎችንም ለማዳረስ ብዙ ጥረቶች ተደርጓል። ብዙ ስራዎች አመርክ ስራዎች ተሰርተዋል። አቅም በፈቀደ ደግሞ ከመጀመሪያ ሆስፒታል ጀምሮ እስከ ስፔሻላይዝድ ሆስፒታል ድረስ በቁጥርም እንዲጨምር ተደርጓል። ዶክተሩ በጉባኤው መስራት እንዳለብን አይተናል። ለምሳሌ ሲሉ እንዲህ ብዙ ደግሞ የሚቀሩ ስራዎችም አሉ። ምሳሌ ከፍትሀዊነትና ከኳሊቲ ከመጥራት አንጻር ብዙ መስራት እንደሚገባን ተስማምተን፣ እዛ ላይ ትኩረት ሰጥተን እየሰራ ነው። በቆይታቸው የክልል ቢሮ ኃላፊዎች የጋራ ስምምነት እንደተፈራረሙ ይታወቃል። በሰነድ ውስጥ ከሚገኘው ቁም ነገር ዶክተር ተገኔ እንዲህ አቅርበዋል። የጋራ ስምምነቱ ዋና ዋና መርሆች በጤናው ዘርፍ የትራንስፎርሜሽን እቅድ ከተያዙ ግቦች አኳያ የትኩረት አቅጣጫዎችን በማስቀመጥ ረገድ ከፌዴራል እስከ ወረዳና ማህበረሰብ ድረስ ባሉ አካላትና ጤና ተቋማት ዘንድ የየአካባቢውን ተጨባጭ ሁኔታ ያገናዘበ መናበብ እንዲዳበር በዘርፉ የተለዩትን አራቱን የትራንስፎርሜሽን አጀንዳዎች እና አስራ አምስቱን ስትራቴጂክ ግቦች ለማሳካት ሁሉም አካላት በጥምረት እንዲሰሩ፣ በአጠቃላይ በጤናው ዘርፍ የትራንስፎርሜሽን እቅድ አፈጻጸም ሂደት ተለይቶ የታወቁ ማነቆዎችን በማስወገድ የተሻለ አፈጻጸም ተግባራዊ ማድረግ፣ የመልካም አስተዳደር ፓኬጆችን በመተግበር የክራይ ሰብሳቢነትን ምንጮች የማድረቅ እና የመታገል ስራ ተጠናክሮ እንዲቀጥል ማድረግ ናቸው። ይህንና ሌሎችን የያዘ ሰነድ በሁሉም የክልል ጤና ቢሮ ኃላፊዎች ተፈርመዋል። በዚህ አላማ እንግዲህ በዋናነት የተገኘው ዋና ዋና የተከናወኑ ዋና ዋና በ2010 የተከናወኑ ዋና ዋና ተግባራትን እና የነበሩብንን ክፍተቶች ለመገምገም እና ማስተካከያ እርምጃዎችን ለመውሰድ በ2011 ደግሞ የተያዙትን ግቦች ዋና ዋና ስራዎችን በጋራ ለማየት ና የጋራ ስምምነት ላይ ለመድረስ ነው በዋናነት አላማው። ስምምነት ላይ መድረስ ማለት የተስማሙበትን የጤና ስራዎች በጋራ ክልሎችም የፌዴራል ጤና ጥበቃ ሚኒስቴርም በጋራ በመተጋገዝ ስራ ላይ ለማዋልና ሕብረተሰቡን ተጠቃሚ ለማድረግ ቃል የሚገቡበት ጭምር ስለሆነ ተሳታፊውም ደግሞ ከዚህ ከጤናው ጉባኤ ያገኘውን የምርት ተሞክሮዎች ለምሳሌ በትግራይ ክልል በተለያዩ በተመረጡ ቦታዎች ጉብኝት ተደርጎ ነበረ። ከዛ ጉብኝት ላይ ጥሩ ጥሩ ስራዎች ምርጥ ተሞክሮዎች የተሰሩበት ተጎብኝተዋል። እዛ አካባቢ የታዩትን ቀምሮ በየቦታቸው ወደየክልላቸው ሲመለሱ ያንን የማስፋፋት ህብረተሰቡን የማስተማር የማሳተፍ ስራዎችን ይሰራሉ። እንግዲህ ከዚህ አንጻር ተሳታፊውም ከኃላፊዎችና ከሌሎች ባለድርሻ አካላት እንዲሁም ከአጋሮቻችን ብዙ እንጠብቃለን ብዬ ያምናለሁ። በመጨረሻ የትግራይ ክልል ጤና ቢሮ ኃላፊ ዶክተር ሀጎስ ቁደፋይ ከዚህ ጉባኤ ብዙ ጉባአት አግኝተናል በነበረው ቆይታችን ብዙ አስተማሪ ነገሮች አይተናል፣ ሰምተናል። በቡድን የተካሄደ ውይይትም በጣም ጥሩ ነበር ካሉ በኋላ መልእክት አስተላልፈዋል። እኔ አንድ ነገር ማለት የምፈልገው ምንድን ነው፣ እንደዚህ አብረን ብዙ ነገር መስራት እንችላለን። አሁን ከውድድር ወጥተን ወደ ትብብር መግባት አለብን። ከተባበርን ብዙ ነገሮችን ማስተካከል እንችላለን። እያስተካከልን መጥተናል። አሁንም እንችላለን። ሀገራችን አሁንም ወደፊት ማስቀጠል የምንችለው እኛ ራሳችን ነን። ስለዚህ በሚቀጥለው እኔ ሁለት አመት ሶስት አመት ተነስቷል። ሁለት ዓመት ነው የቀረን የሁለተኛ አመቱም ኦልሬዲ ኳርተር ሪቪው አክሱም ከተማ አድርገናል። ሁላ እዚህ ያለነው አመራሮች በደንብ አድርገን ከሰራን ቀንና ሌሊት ከተጋን ብዙ ነገር ማድረግ እንችላለን። ስለዚህ ይሄ ሴክተር ሄልት ሴክተር ወደቀም ተነሳም እዚህ ያለው አመራር ነው ዋናው ተጠያቂ የሚሆነው ማለት ነው። ስለዚህ ይሄ አዳራሽ የምታዩት አዳራሽ የሰማዕታት ሀውልት አዳራሽ ነው። ብዙ ወጣቶች፣ ብዙ የዩኒቨርሲቲ ተማሪዎች የተማሩ የተሰዉበት አዳራሽ ነው። ስለዚህ እዚህ ቃል ገብተን ነው መውጣት ያለብ። ሁላችንም ከቆረጠን እቻ ሀገር አይደለም ለሀገራችን ለሌላም እንተርፋለን። ስለዚህ በዚህ አጋጣሚ ቃል እንድትገቡ ነው የምፈልገው። ስለዚህ የሶስት አመትም አለ ትንሽ በሄልት ሴክተሩ መቀዛቀዞች ነበሩ። አሁን ግን ቆርጠን ገብተን ዶክተር አሚርን በደንብ አርገህ ምራን። እዛ ያላችሁ ፌዴራልን በደምብ አርጋችሁ ምሩን። እኛም ህዝባችንን እናገለግላለን። ቆርጠን እች ሀገር ከፍ እናረጋታለን። እዚህ ስለመጣችሁ በጣም ደስ ብሎናል። ሁሌም ብትመጡም እንፈልጋለን። እንወዳችኋለን። አመሰግናለሁ። ሀያ አንደኛው አገር አቀፍ የጤና ዘርፍ ግምገማ በድሬዳዋ ከተማ እንደሚካሄድ ታውቋል። ዶክተር ተገንና ዶክተር ሀገስን ለሰጡኝ ማብራሪያ እጅግ በጣም አመሰግናለሁ። على انفسها كما አለም ፍስሀን ለዘገባው እናመሰግናለን። ወደሚቀጥለው ዘገባችን እናልፋለን። የሸገር አንድ መቶ ሁለት ነጥብ አንድ የለዛ የሬዲዮ ፕሮግራም አመታዊ ሽልማት ከሁለት ቀናት በፊት ተካሂዶ ነበር። ይህም ስምንተኛ ጊዜ መሆኑ ነው። ዘንድሮ በዘጠኝ የሽልማት ዘርፍ በህዝብ ድምፅና በዳኞች ለታጩ የጥበብ ሰዎች ሽልማትን አበርክቷል። እንግዲህ ወደ ዝግጅቱ እናልፋለን። ጥቂት ተሸላሚዎችና አዘጋጁን አነጋግሬ ነበር የአመቱ ምርጥ ነጠላ ዜማ አሸናፊ አድርጎ ሮፍና አንድ መቶ ሁለት ነጥብ አንድ ለዛ በሚል ስም የሚታወቀው የሬዲዮ ፕሮግራም አማካኝነት የተዘጋጀው አመታዊ ሽልማት አንጋፋ የሙዚቃ ባለሙያዎችና ድምጻውያንን ጨምሮ ደራሲዎች፣ የፊልም ባለሙያዎችና ተዋንያን ታድመው ነበር። ለዛ ሽልማት በጥበብ ዙሪያ በተለይም በሙዚቃና ፊልም ዘርፍ ላይ በህዝብ ምርጫ በየአመቱ ሽልማትን ሲያዘጋጅ ስምንት ዓመታትን አስቆጥሯል። የሽልማቱ ዋና አዘጋጅና አስተባባሪ ብርሃኑ ድጋፌ ስለ ዘንድሮው ሽልማት ሂደት ባጭሩ ገልጾልናል። ከስምንት አመታቶች ምን ይለዩታል የሚለውን ጉዳይ ካነሳል ዘንድሮ ብዙ ህዝብ ተሳትፎበታል። ይሄ የማይሆነበት ምክንያት የሶሻል ሚዲያው በደንብ በመጠቀማችን ነው። የሚገርመው ከመላው ዓለም የሚገኙ ኢትዮጵያውያንም ድምጾቻቸውን ሰጥተዋል። እርግጥ ከአዲስ አበባ ከኢትዮጵያ ከኢትዮጵያ በአጠቃላይ የተሰበሰበው ድምጽ ይበልጣል። ተመራጮቹ ወይም ደግሞ ከተሸላሚዎቹ በበለጠ የሸላሚዎቹ ታሪክ በሰፊው ሲነገር ነበር ያመሸው። እና ይህንን የፈለጋችሁበት ምክንያት ምንድን ነው? ምን በጣም ጥሩ እነዚህ ሰዎች ይሄ ውድድር ከመጀመሩ በፊት ብዙ የሰሩ ናቸው። አሸናፊ ቢሆኑ፣ ተወዳዳሪ ቢሆኑ፣ ተሸላሚ ቢሆኑ ይወራላቸው ነበር። የዚህ ዘመን ትውልድ ደግሞ በይበልጥ እንዲያውቃቸው የምንፈልግበት አጋጣሚ ነው ይሄ። ለዚህም ነው መርጠን እነዚህም ትልልቅ ሰዎች ሸላሚ ያደረግ ናቸው እና ታሪካቸው በይበልጥ መነገር እንደውም ከተሸላሹ ለምሳሌ የአመቱ ምርጥ አዲስ ድምፃዊ በሚለው ምድብ ሮፍናን የተሸለመው ሮፍናን አንድ አልበም ሰርቶ በመጀመሪያው አልበም ነው የአመቱ ምርጥ አዲስ ድምፃዊ የተባለው። እነዚህ ሰዎች ምናልባት እኮ ፍሬመንን ብታዩ ከአስራ ሁለት በላይ አልበም ሰርተዋል። ሌሎቹም እንደዚህ በጣም ትልልቅ ያሻበራ ሞላ ማየት ይቻላል። የህይወት ጉዞአቸው በጣም ጥልቅ ነው። እሱንም ከተሸላሚዎቹ በላይ የሰሩት ስራ እውቅና እንዲያገኝ ስለምንፈልግ ያው በየአመቱ እንደምናደርገው በሁለት ሺህ አስር ዓመተ ምህረት በሞት ያጣናቸውን የኪነ ጥበብ ባለሙያዎች የምናስታውስበት ሰዓት ነው። ይህ ሰዓት ነፍሳቸውን ይማረልን ለማለት እንወዳለን። እያንዳንዱን የሚነካካ ሽልማት አላዘጋጃችሁም እና ምክንያታችሁ ምንድን ነበር? አንደኛ አሁን ገና ስምንተኛችን ነው። አነስ አድርገን እየጀመርን ከፍ እያለን እንሄዳለን። በየአመቱ ካታጎሪ እየጨመርን ነው የምንሄደው። አሁን ያለፈው አመት ነው ተከታታይ የቴሌቪዥን ፊልም እየመጣው። ሁለተኛ ለምሳሌ ይህንን ነገር አሁን ያነሳሻቸውን ቤስ ሲኒማቶግራፈር ቤስ ፒክቸር ምርጥ ሲኒማቶግራፈር የሚለው ይህም እነዚህን ዘርፎች አካተትን። የህዝብ ድምጽ አይሆንም። የህዝብ ድምፅ ስንት ነበር ያልከኝ? የህዝብ ድምጽ ምን ያህል ነበር ነው ያልከኝ? ፊልሞቹ ላይ አርባ ፐርሰንት። ስልሳ ፐርሰንት ግን ለዳኞች ነው የሰጠው። ዳኞቹ እነማን ናቸው? በምን መስፈርት ነው ዳኞቹ ራሳቸው የተመረጡት? በምን መስፈር ሲኒማቶግራፈሮች አሉ፣ ዳይሬክተሮች አሉ፣ ጸሀፊዎች አሉ። ራሱ የዳኞቹን በሁለት ነው የከፈልነው። እነዚህ ከዳኞቹ ስልሳ ፐርሰንት ውስጥ እነዚህ አርባ ፐርሰንቱን ይወስዳሉ ሀያ ፐርሰንት ደግሞ የሚወስዱት ከተማችን ላይ የተለያዩ ሲኒማ ቤቶች አሉ። ከእነዚያ ውስጥ የተመረጡ ስድስት ሲኒማ ቤቶች ሀያ ፐርሰንት ሰጥተናል። ከሰላሳ ሰባት ዓመት በላይ ለበርካታ የሙዚቃ አድማጮች ጆሮ ቅርብ የሆኑ ከአንድ ሺህ ሁለት መቶ በላይ የሙዚቃ ግጥሞችን ደርሷል። የዘንድሮው የለዛ የህይወት ዘመን ተሸላሚ ይልማ ገብረአብ እንኳን ለዚህ ከማበቃ ይልም እየወዳ ለ ጌ ይህ ሽልማት ስቴጂ ላይ ስቴች ደንኩት ነገር ይሄ ነው እስካሁን የማውቀው እና የህይወት ዘመን ሽልማት ነው የኔ ሰጡ ቢሆንም፣ እኔ እንትኑ ነው እንቅስቃሴው መፈጠሩ አቅማቸው ምንም እንኳን አነስተኛም ቢሆን ገንዘብም ባይኖረው፣ በቃ ባለሙያችን እናክብር ብለው መዘጋጀት መነሳታት ማንኛውም አድማጭ የሚያስታውሳቸው በትንሹ ስድስት መቶ የሚሆነ አለ። ነገር ግን ስራቸው ከሺ ሁለት መቶ አያንስም እና ያን ጊዜ በየአመቱ ስለሚወጣ ለእያንዳንዱ ወሳኝ ብዙ ነገር ብዙ ስራ መስራት እድል አግኝተናል። በፍሬንት አምሮ ብቻ ነው ሰባ አንድ ግጥም ሰው የጻፍኩበት አረጋኝ ከሰማንያ አያንሱ እንዳረጋኝ ጻፍኳቸው። ቴዲ ታደሰ እንደዚህ ከሰላሳ ማያንሱ፣ አስቴር አወቀ እንደዚህ። ብዙ ናቸው እነ መሀሙድ ምናምን። አሁን ዘፈኖች ላይ የምትሰማቸው ገበያው ላይ ያሉትን ልበልህ፣ እነሱ ግጥሞች ላይ ያለ አስተያየት ምንድን ነው? በጥሩም ጎኑ በደካማም ጎኑ፣ አሁን የምሰማቸው ምንም አያስደሱኝም። የማፍርባቸው ሁሉ አሉ። ልጆቹ አሁን የሩጫ ዘመን ሆነ እና ቁጭ ብለው ረጋ ብለው ማሰብ የቻሉበት ጊዜ አይደለም እና ትንሽ አንዳንድ ኮርሶች ቢሰጧቸው እውነቴን ነው እንጂ እኛ እኮ በደርግ ጊዜ እኮ በሬዲዮ እኮ የፍቅር ዘፈን እንዳይሰማ የተከለከለበት ጊዜ ነበር። እየተወገዝን ያለ አድናቆት ያለ ምስጋና ነው ያን ያለ ዘመን የሠራ ነው እና አሁን በጣም የተበራጡ ነው፣ ለእሱ የተመሰገኑ የተደነቁ ነው። በፈለጉት ሚዲያ የፈለጉትን ዘፈን ስልክ ደውሎ ልቀቅልኝ የሚለው ናቸው እራሳቸው ዘፈን እና ግን እንትኑ ላይ አላተኮሩም ይ ፍሬ ነገሩ ላይ አላተኮሩም። እና ፍሬ ነገር ደግሞ የግድ ያስፈልጋል ለሕዝብ ነው የሚሰጭው። እና ስለዚህ እዛ ላይ ቅር ይለኛል። አሁንም መቆቆሞ ማሰብ ያስፈልጋል። ግን እኔ አልመራው ጉዳይ ነው። ያው ያለኝ ስሜት ለመግለጽ የምችለው የአመቱ ምርጥ የቴሌቪዥን ተከታታይ ፊልም ምልታዘዝ ከተጀመረ ስድስት ወራትን ያስቆጠረው ምን ልታዘዝ በተከታታይ የቴሌቪዥን ድራማ ዘርፍ ተሸላሚ ነበር። ደራሲው በኃይሉ ዋሴ በቅጽል ስሙ ዋጄ፣ ተመሳሳይ እውቅና ለሙያተኛው መሰጠቱ የበለጠ እንዲሰራ ያበረታዋል ይላል። ኃላፊነት ይጨምራል ሰው እያየ የተከታተለ የወደደው እንደሆነ ማሰብ ማለት ነው። ሌላ በደንብ በጥንቃቄ እንደተሳይ ና ከዚህ የበለጠ በደንብ ፎከስ እንዳደረገ እንደዛ ነው እኔ ነው አሁን እየተሰማኝ ያለው እና ጥሩ ነው። ግን ኃላፊነቱን ነው ሞራ የተሰማኝ። ከሽልማት የበለጠ ኃላፊነት ነው የተሰማኝ እና ደስ ብሎኛል። ኃላፊነት ደግሞ ያው እንግዲህ እግዚአብሔር ጋር ወጣለሁ ብዬ አስባለሁ። ስለዚህ ጋር ወጣለን ብዬ አስባለሁ። እንደዚህ አይነት ሽልማቶች መኖራቸው ጥቅሙ ምንድን ነው ትላለ? ትልቁ ጥቅም ያሰባስባል፣ ያገናኛል። ስለዚህ ጥቅሙ ምንድን ነው? የሚያበረታታ የሚመራ፣ በኋላ ቀስ ብሎ ፋይናንሽል ኤድ የሚያደርግ ምናም ኢንስቲትዩሽን ወደ መሆን ማደግ ይችላል። ለዛ አሁን ለምሳሌ ማለት ነው ሰው እንደዛ ወደዛ ደረጃ ድረስ መድረስ የሚችል ሽልማት ስለሆነ ያስፈልጋል እና ከማበረሳታቱ በጨማይ ረዳት ይሆናል አርቶ እያስተባለሁ ምንድን ነው ከባዱ ነገር ምን ልታዘዝ ላይ ይህ እንደዚህ አይነት ስራዎች ወቅታዊ መሆን አለባቸው። የአገሮች ውስጥ የሚካሄድ ሁኔታዎችን መከታተል ያስፈልጋል። ከዛ ደግሞ ስራው ሁሌ የሚሰራ ነው። አንድ የቀረጠሽ ቁጭ የምትይው ስራ አይደለም። በባካፕ ምናምን የምትሰሪ ስራ አይደለም። ምክንያቱም ያረጃሉ። ሶስት ሳምንት ሁለት ሳምንት የተቀመጠ አንዳንድ ሀሳቦች ያረጃሉ። ኮዝ በጣም ወቅታዊ አሁን አይተሽ ከሆነ ኛ ከጊዜው ጋር የሆኑ ጉዳዮች አሉት እና እነሱ እነሱን ሀሳቦች ሚስ ይደረጋሉ እና ያ ከባድ ያደርገዋል። ከዛ ደግሞ ፖለቲካል ሀሳብ አለው እና ፖለቲካል ሀሳቡ ጥቁርና ነጭ ብቻ በወዘበት ሀገር ላይ ግራጭ ሀሳብ ማስተናገድ ከባድ ነው። ግራጭ ሀሳብ ስለሌለ ወይ ጥቁር ነሽ ወይ ነጭ ነሽ ትባያለሽ። ያ ፓርት ከባድ ነው። ግን ያንን እናውቀዋለን እኛ ኦልሬዲ ስንሰራው እንደዚህ አይነት ነገር ሊገጥመን እንደሚችል ስለምናቅ ወደ ፈቅደን የሚገባ ነው እዛ ውስጥ አንድ መቶ ሁለት ነጥብ አንድ ለዛ የሬዲዮ ፕሮግራም አማካኝነት የተዘጋጀው የለዛ ሽልማት አቅሙን በማሳደግ በሚቀጥሉት ቀጣይ ዓመታት የሽልማት ዘርፉን በማስፋት እውቅና መስጠቱን እንደሚቀጥል የሽልማቱ ዋና አዘጋጅና አስተባባሪ ብርሃኑ ድጋፌ በመጨረሻ አስታውቋል ቻችን ወደሚቀጥለውና ወደ መጨረሻው ዘገባችን ነው የምናልፈው። ከአዲስ አበባ ዩኒቨርስቲ ለዶክትሬት ማጠናቀቂያ ጥናታቸው ወደ ምዕራብ ጎጃም ዞን ጎንጅ ቆለ ላወረዳ ወደ አዲስ አለም ከተማ ተጉዘው የነበሩ ግለሰቦች ላይ በተፈጸመ ጥቃት ሁለቱ ሲገደሉ፣ አንዱ መቁሰሉን የዜኑ የዞኑ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ለአሜሪካ ድምጽ ተናገሩ። ተማሪዎቹ በከተማው ባለው አንድ ትምህርት ቤት ውስጥ ለምርምር የሚሆን የሽንትና የአይነ ምድር ናሙና እየሰበሰቡ ባሉበት ወቅት ሶስት ተማሪዎች ሞቱ የሚል ወሬ በመሰራጨቱ ተቆጥተው በመጡ የአካባቢው ሰዎች በደረሰባቸው ከፍተኛ ጥቃት ሕይወታቸው ማለፉን የምዕራብ ጎጃም ዞን የመንግስት ኮሚኒኬሽንስ መምሪያ ኃላፊ ቶ አን ማውዳኛቸው ለአሜሪካ ድምጽ ተናግረዋል። ጽሆን ግርማ ዝርዝር አላት። በጥቂት ስሜታዊ በሆኑ ወጣቶች ምክንያት ሳባ ዩኒቨርሲቲ የመጡ ሶስተኛ ዲግሪያቸውን ለጥናት ለማድረግ ትምህርት ቤት ውስጥ ራሙ ላይ ወስዱ የነበሩ ሰዎች ላይ ያው ስሜት ጉዳት ደርሷል። ሁለት የመሞትና አንድ የከባድ መቁሰል አደጋና ሌሎች ላይ አንድ መኪና የመቃጠል ያው አደጋ የመረስ ደርሷል። ስለዚህ መረጃው ትክክል ነው። የት ትምህርት ቤት ነው ቦታ ውስጥ ምን ይባላል? ቦታው ጎንጅ ቆለላ ወረዳ ውስጥ ሆኖ ከተማ አዲስ ዓለም ትባላለች እና እዛ ትምህርት ቤት ውስጥ ሶስተኛ ዲግሪያቸውን ለመስራት አይነ ምድር ምርመራ የሚያደርጉና አይነ አካባቢ እያዩ ሲመረምሩ የነበሩ ሰዎችን አንድ ላቦራቶሪ ቴክኒሻል እና ሁለቱ ላቦራቶሪ ቴክኒሻሉ ከዛው ጤና ሰርቤት ላይ የሚሰራ ግን እነሱ ሊያግዝ አብሮ የገባ ነው። ይህንን ድርጊት በሚሰሩበት ወቅት የተወሰኑ ወጣቶች ከዚህ በፊት በማህበራዊ ሚዲያ ይተላለፍ የነበረውን በማየት ልጆቻቸውን እየገደሉ ነው ብለው በማሰራጨታቸው ህዝቡ ውስጥ ያልሆነ ዥንብር ተፈጥሮ ወቅት ደግሞ ቀኑ ማፈኛው የገበያ ቀን ነበርና በዛ ምክንያት ማዳን አልተቻለም። ስለዚህ ሁለቱ ወገኖች ላይ የህይወት መስፋት አዳት ያደርሳለን። ማን ማን ይባላሉ? ህይወታቸው ያለፈው ህይወታቸው ያለፈው አንደኛው ወሰን ታፈረ ይባላል። ይህ ወሰን ታፈረ ከአዲስ አበባ ዩኒቨርሲቲ ይምጣ እንጂ የዚው አካባቢ አዴት የምትባል ከተማ አለች የዚው አካባቢ ተወላጅ ነው። ሁለተኛው ማንደፍሮ አብ ይባላል። ይሄ ደግሞ ትንሽ ራቅ ያሪች ወረዳ፣ ደቡብ አቸፈር ወረዳ የሚባሉ ውስጥ የዚህ አካባቢ ተወላጅ ናቸው። እኛም ከባድ የመውሰል አደጋ የደረሰባት አለ። ኢየሱስ ሙሉ ይባላል። እሱ ላብራቶሪ ይባለው ነው ማለት ነው። እነዚህ ላይ አደጋ የደረሰባቸው ሲሆኑ ንብረት ላይ ደግሞ አደጋ የደረሰው በአካባቢው ቤተክርስቲያን ለማሰራት ብለው የአካባቢው ተወላጆች አደይ ቸኮል የሚባሉ እና ኤልያስ አብዲ የሚባሉ መኪናቸውን ያው ተጎድቷል። ሲሚንቶ ምናምን ጭኖ የነበረ መኪና ማለት ነው። በምንድን ነው ወጣቶቹ ጉዳቱን ያደረሱት? ያቸው ያደረሱበት ምክንያት ከዚህ በፊት በማህበራዊ ሚዲያ የሚተላለፉ አላስፈላጊ ሰዎችን ይዘው ነው። አዎ። በምንድን ነው ማለቴ፣ በምንድን ነው አደጋው ጥቃቱን ያደረሱት? በምንድን ነው በምን አይነት መሳሪያ ነው መግደሉንም ማቁሰሉንም የፈጸሙት ማለቴ ነው። በዱላ ነው? በዱላ በድንጋይ ምናምን፣ በቃ ነው ጨፍጭፈውት እንጂ መሳሪያ አልተጠቀሙም። በተወረወሩ ድንጋዮች ሽመል ምናምን አካባቢው ላይ የጸጥታ ኃይሎች ወይም ፖሊስ የከተማው ፖሊስ አልነበረም። አካባቢው የጸጥታ ኃይሉ ደርሶ ለማረጋጋት ለማዳን ሞክሯል። ግን ወቅቱ አንደኛ ሰዎቹ አደጋ ያደረሱበት ቦታ መናኸሪያ አካባቢና ገበያ አካባቢ ነው ነበረው። ስለዚህ እዛ ውስጥ ብዙ በሺ የሚቆጠር ህዝብ ነው ያለው። ህዝቡ ከመተራመቱ የተነሳ በዚህ ይሌት ይፈጠል ከመተራመሱ የሚተነሳ ማዳን አልቻሉም፣ መድረስ አልቻሉም እንጂ የጸጥታ መዋቅሩን ደርሶ ለማድረስ ለማረጋጋት ብዙ ጥረት አድርጓል። የህይወታቸው ያለፉት ወጣቶች የቀብር ስነ ስርዓታቸው የተፈጸመ ተፈጸመ። እንደ ነገሩኝ የዚያ አካባቢ ተወላጆች ናቸው ብለዋልና ቤተሰቦቻቸው ነበሩ። አው ማለት የዚያ አካባቢ ሲባል የዛ ወረዳ አይደሉ ጎረቤት ወረዳዎች ናቸው። እነዚህ በምዕራብ ጎጃም ስር ሶስቱም ወረዳዎች ይሁን እንጂ ስለዚህ አስክሬኖቻቸው የሄዱት ወደ ትውልድ ቦታቸው ነው። ለቤተሰቦቻቸው ቤቻቸው የደረሰው፣ ስለዚህ የቀብስ መፍራታቸውን የተፈጸመው እዛው ነው፣ በየትውልድ አካባቢያቸው ማለት ነው። የተጎዱት ሰዎችስ የት ናቸው ያሉት? አሁን የተጎዳው ሰው አንድ ሰው ነው። ሀይለ ኢየሱስ ሙሉ ያልኩሽ፣ እሱ ለከፍተኛ ሆስፒታል የተላከው አሁን ጥቁር አንበሳ አዲስ አበባ ሄደው እዛው ነው ወደ ፈለገ ሕይወት ባህርዳር መጥቶ፣ ስለዚህ ያው ሌላ ሕክምና ስለሚያስፈልገው ወደ አዲስ አበባ ጥቁር አንበሳ ሆስፒታል የጋር ግብንት ሚካኤል ቤተ ክርስቲያንን ለማሰራት የመጡ ጥንዶች እንደሆኑ ንብረታቸው የተቃጠለው ተገልጿል። እና እርሶም አሁን አረጋግጠዋል። እነሱስ በአካላቸው ላይ የደረሰባቸው ጉዳት አለ? እነሱ ላይ ይህ ያል ከባድ የሚባል ጉዳት ያው አልደረሰባቸው የአካባቢ ብረተሰብ ወደ ቤት ውስጥ ለን በማስገባት አትፏቸዋል ንብረታቸው ላይ ግን ያውቁዳል። በዚህ ድርጊት እየተሳተፉ እና ይሄንን ድርጊት እንደው በቀጥታ የፈጸሙት ሰዎች በህግ ቁጥጥር ስር ውለዋል። አው አካባቢው ህብረተሰቡ ይሄ ወዲያ እንደተፈጸመ ህብረተሰቡ፣ የጸጥታ ሀይልም ገብቶ ይህን የፈጸሙ ሀይሎችን እያያዘ በቁጥጥር ስር እያያዙ ናቸው ያሉት። ከአሁን እየተያዙ ነው ያለች። ህዝቡም እያወጣ እየሰጠ ነው ያለው። ቁጥሩ እየጨመረ የሚሄድ ቢሆንም እስካሁን ምን ያህል ሰው ተያዘ? እስከ ሰላሳ የሚደርስ እንደተያዙ መረጃ ነበር። እንግዲህ የሚቀንስም ሊጨምር የሚችላል ቁጥሩ ያው እያጣሩ ስለሆነ ሚዟቸው የአካባቢ ህብረተሰብ ግን እነዚህ ሰዎች አወጡ እየሰጠ ነው ያለው። በአካባቢ ህብረተሰብ ዘንድ ከፍተኛ የሆነ እጥረት ነው ያለው። በወጣቶቹ ስሜታዊነት ተገፋፍቶ ይሄ ቢፈጸምም፣ ይህም ባለማዳናቸው የአካባቢ ህብረተሰብ ትልቅ ቁጭት ውስጥ ነው ያለው። የሚሰሩትንም ወደ ህግ እንዲቀርቡ እያደረገ ህብረሰ ትብብር ያው እየሰጠን ያለውን መጠጣ ተቋማቱ ማለት ነው። ይህን ለማጣራትም ኃይሎች፣ የፍትህ አካላት ምቅርቶ ስራ እየሰሩ ናቸው ያለት። የጎንጅ ቆለላ የወረዳው ኮሚኒኬሽን በፌስቡክ ገጹ ላይ እንዳሰፈረው ማንኛውም የወረዳችን ወጣትና ህብረተሰብ ግልጸኝነት በጎደለውና ትክክል ባልሆነ መረጃ በመነሳሳት በሰው ህይወትና ንብረት ላይ አደጋና ጉዳት ማድረስ የሚያስብና የሚያገናዘብ አእምሮ ካለው ዜጋ የማይጠበቅ ተግባር ነው የሚል ይዘት ያለው መግለጫ አውጥቷልና በተሳሳተ መረጃ የሚለው መረጃው ትክክል ቢሆን እነዚህ ወጣቶች የመጡት እንደተባለው ያንን ነገር ለመፈጸም ቢሆን እጅ ሰዎች በራሳቸው እጅ እንደዚህ አይነት ፍርድ መስጠት አለባቸው? መረጃው ትክክል ቢሆን አይ እንትን ነው የተሳተ መረጃ ብሎ ትምህርት ቤቱ ያስቀመጠው ወጣቶቹ ልክ ትምህርት ቤት እነዚህ ሰዎች እንዳዩ ልጆች ሞቱ ብለው ነው ወጣ የተናገሩት። ልጆቻቸው የሞቱ ነው እንዲያውም እስከ ሶስት ሰው ተማሪዎች ሞተዋል ብለው ሲናገሩ ሰው በስሜት ግንፍል ብሎ ወጣ። ወጣቶችም ሳያረጋግጡ ያለ ሰዎቹ ላይ ያው ዱላ መሰንዘር ቀጠሉ ማለት ነው እና የተሳተ መረጃ ያለው ሕጻናት ሞቱ ብሎ መናገራቸውን ነው እንጂ ከዚህ ከምርምራው ጋር ወይም ከሌላ ከጥናቱ ጋር ማለት አይደለም። ሕጻናት ሞቱ የሚለው መረጃ የወጣው እዛ ጥናቱን በሚሰሩበት ሰዓት ማለት ነው። እንግዲህ ትምህርት ቤት ውስጥ ገብተው ጥናቱን እየሰሩ ነው። የአይነ ምድብ ምርመራ እያደረጉ ነው፣ አይናቸውን ከፍተው ከዚህ ከውሃ ወለድ በሽታ ጋር የተያዘ ነው ጥናት እያደረጉት የነበረው። በዚህ ሞት ያንን ያየ ወይም ሌላ አካል ምን ብሏል? ህጻናት በሚመረምሩበት ወቅት ሶስት ሰው ሶስት ተማሪዎች ህጻናት ሞቱ ብሎ ውጭ ወጥተተናል። ያንን ይዘው ነው ወደ አስፈላጊ እርምጃ ውስጥ የገቡት ማለት ነው። የዚህን ዘገባ ሙሉ በምሽት ፕሮግራማችን እንድታደምጡት እንጋብዛችኋለን። የዛሬው ፕሮግራማችን እንግዲህ በዚሁ ተጠናቋል። በፌስቡክ ቢ ማሪክ በትዊተርም እንዲሁ ሃሽታግ ጋቢና ቢወይም በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችን ይመራ የነበረው ሞክቢል ያበሩ ነበር። እንግዲህ ሳስተናግዳችሁ ያመሻውት መስታወት አድራጋው ነበር። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት።